<Mile> the voice of America. እንደ ምን አምሽታችሁልኛል? የተከበራችሁ አድማጮቼ ለዓመታት በእንግሊዛዊቱ አኮከባ አትሊት ፖላ ራድክሊፍ ተይዞ የቆየው የማራቶን ሬኮርድ ተሰበረ። ኬንያዊቷ ሜሪ ኪታኔ በትላንቱ የለንደን ማራቶን ላይ 41 ሴኮንዶችን አንስታልታለች። በወንዶቹ ክብረ ወሰኑን በማሻሻል ጭምር ያሸንፋል ተብሎ የተጠበቀው ቀነኒሳ በቀለ ኬንያዊውን ዳንኤል ዋንጂሩን ተከትሎ በሁለተኝነት አጠናቋል። ጥሩነሽ ዲባባም በሴቶቹ ሁለተኛ ሆናለች። በእግር ኳስ የአገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎችና ውጤቶቻቸውን ይዘናል። አብራችሁን ቆዩ። የትላንቱን የለንደን ማራቶን ዜና ላስቀድሜ ሴቶቹን ብቻ የዓለም ሬኮርድ ለ14 ዓመታት ይዛ የቆየችው እንግሊዛዊቷ ፖላ ራድክሊፍ ናት። ትላንት ታዲያ በኬንያዊቷ ሜሪ ኪታኒ ሲሰበር 41 ሴኮንድ ተላጭቶለታል። 21701 ነው አዲሱ ክብረ ወሰን። ይህ በእንዲህ እንዳለ ዳንኤል ዋንጂሩ እርሱም ከኬንያ ነው። ቀነኒሳ በቀለን በዘጠኝ ሴኮንዶች ቀድሞት በአንደኝነት ጨርሷል። እንግሊዛዊው ዴቪድ ዋየር የአካል ጉዳተኞችን የቢስክሌት ውድድር በድል አጠናቋል። ቀነኒሳ በቀለ በአምስትና አስር ሺህ አሁንም የዓለም ክብረ ወሰን እንደያዘ መሆኑ ሲታወቅ፣ እስከ መጨረሻዋ ሴኮንድ ለማሸነፍ ያደረገው ጥረት አስመስግኖታል። ሌላው ኬንያዊ ሯጭ ቤዳን ካሮኪ ሦስተኛ ወጥቷል። ፈይሳ ሌሊሳም ሮጧል። ትላንት በለንደን ማራቶን በርቀት በዐሥራ ሁለተኝነት ነው ያጠናቀቀው። በሴቶቹ ጥሩነች ዲባባና አሰለፈች መርጊያ ናቸው ሁለተኛና ሦስተኛነቱን ስፍራ ተከታትሎ በመግባት ያሸነፉት ሁለት አስራ ሰባት ሀምሳ ስድስትና ሁለት ሀያ ሶስት ዜሮ ስምንት ነው ጊዜያቸው። በያንግዡ ቻይና ግማሽ ማራቶን ደግሞ ኢትዮጵያዊው ሞስነት ገረመው ለሦስተኛ ጊዜ በተከታታይ ድል ተቀዳጅቷል። ሞስነት ሦስቴም አንድ አይነት ስትራቴጂ ነው ሲጠቀም የታየው ለማሸነፍ ከቀዳሚዎቹ ጋር መቆየት ከመሃላቸው ተፈትልኮ የወጣውን ማሳደድና በመጨረሻ የፍጥነት ማርሹን አስገብቶ ማምለጥ። የሞስነት ጊዜ አንድ ሰዓት ከሀምሳ ስድስት ሴኮንድ ሆኗል። ላንጋት ከኬንያ በሽርፍራፊ ሴኮንዶች ተቀድሞ ሁለተኛ፣ የእስያውን ክብረ ወሰን የያዘው ሼሮቤን ሦስተኛ። በሴቶቹ ሁለቱ ጠንካራ የኢትዮጵያ አትሌቶች ሱቱሜ አሰፋና አባቤል የሻነ የአንደኛና ሁለተኝነቱን ቦታ ወስደዋል። ዳሪያ ማስሎቫ ከኪርጊስታን ሶስተኛ ሆናለች። በያንዡ ማራቶን ትላንት በጠቅላላው ዐሥራ ስምንት ሺ በዐሥርና ስድስት ነጥብ ሁለት ኪሎ ሜትሩ ደግሞ ዐሥራ ሰባት ሺህ ሯጮች ተሳትፈዋል። ወደ አውሮፓ ማድሪድ ማራቶን እንዝለቅ። በትላንቱ አርባኛው የማድሪዱ ሮኬንሮል ማራቶን የወንዶቹን ቦሳዲዳ ከኢትዮጵያ የሴቶቹን ኤሊዛቤት ሩሞኮል ከኬንያ ማሸነፋቸውን እናገኛለን ቦንሳ ሁለት 23355 ነው። ጊዜያቸው ቦንሳ ዲዳ በትላንትናው ድሉ ላለፉት ሰባት ዓመታት በኬንያ አትሌቶች ተይዞ የቆየውን የበላይነት ሰብሯል። ዲዳ በቅርቡ ሙምባይ ማራቶን 21155 መግባቱ ሲታወስ ትላንት የግሉን ፈጣን ጊዜ አሻሽሏል። በሁለተኝነት ተከትሎ የገባውም የኢትዮጵያው አትሌት ነው። በለጠ መኮንን ይባላል። የኬንያው ሮናልድ ኮሪር ሦስተኛው። በሴቶቹም አንደኛና ሁለተኛ የወጡት የኬንያ አትሌቶች ናቸው። በዳቱ ሄርፓ ከኢትዮጵያ ሦስተኛ ሆናለች። በመጨረሻም በቪየና ሲቲ ማራቶን በወንዶቹ በአልበርት ኮሪር የተመራው የኬንያ ቡድን ከአንደኛ እስከ አምስተኛ ተከታትሎ ገብቷል። በሴቶቹም የአንደኛና ሁለተኝነቱን ቦታ ወስዷል። ሮዛ ደረጀ ከኢትዮጵያ ሦስተኛ ሆናለች። ረጅሙን የማራቶን ዜና በዚሁ ላብቃ። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የፋሲካ በዓልን በረፍት ያሳለፈው የኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት ጨዋታዎቹን ባሳለፍ ነው ሳምንት አጋማሽ ላይ አከናውኗል። ቅዱስ ጊዮርጊስ ድሬዳዋ ከተማን አምስት ለሶስት አሸንፎ በአርባ ሶስት ነጥብ ወደ መሪነቱ ሲመለስ ሲዳማ ቡና ወልዳያ ከተማን ሁለት ለአንድ በመርታት አርባ ሁለት ነጥብ ደረጃውን ወደ ሁለተኝነት አሳድጓል። ደደቢት ባቻ ውጤት ነጥብ በመጣሉ ሶስተኛ ነው። ኢትዮጵያ ቡናም ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱን ለደደቢቱ ጌታነህ ከበደ በአስራ ዘጠኝ ጎል መሪነቱን አጠናግሮ ሲቀጥል ሳላዲን ሰይድ ከቅዱስ ጊዮርጊስ በአስራ ሶስት ጎል ጌታነህን ተከትሏል። ወደ አውሮፓ ስንሸጋገር የላሊጋው የሰላሳ ሶስተኛ ሳምንት ጨዋታዎች ትናንትና ከትናንት በስቲያ ተከናውነዋል። በሳንቲያጎ በርናባው ስቴዲየም ትናንት በተደረገው የሪያል ማድሪድ እና ባርሴሎና ሁለተኛ ዙር ግጥሚያቸው ከስፔንም ባለፈ የምላ ዓለምን ትኩረት የሳበ ታላቅ ግጥሚያ ነበር እንደተጠበቀው ከፍተኛ ከፍተኛ የመሸናነፍ ፍልሚያ ታይቶበታል የዓለማችን ተአምረኛ ተጫዋት ሊዮኔል ሜሲ በጨዋታው መሪተዋ ላይ ሆነ ባመሸበት የማይቻል የሚመስለውን እንደሚቻል ያሳየበት የሜሲ ድንቅ ችሎታም ጎልቶ የወጣበት ምሽት ነበር በዚሁ ጨዋታ ለራሱ ሁለተኛውን ጎል በወሳኝ ሰዓት ጨዋታ ሊጠናቀቅ የሴኮንዶች ዕድሜ እየቀረው አግብቶ ባርሴሎናን ሶስት ለሁለት እንዲያሸንፍ ብሎ ግን አብቅቷል። በፕሮፌሽናል የጨዋታ ዘመኑም ማስቆጠራቸውን የጎል ብዛት አምስት መቶ አድርሶታል። በሰማንያ አምስተኛው ደቂቃ ጀምስ ሮድሪግዝ አግብቶ ሪያል ማድሪድን አቻ አድርጎ በአርሳንና ደጋፊዎቹ እንዲያስደነግጥም ተጽዕኖ ፈጣሪ ሜሲ በዘጠና ሁለተኛው ደቂቃ ግሩም ድንቅ ግብ በማስቆጠር በአርሳንና ደጋፊዎቹን ታድጓል። ሌሎች ጨዋታዎችም ተካሂደዋል። የሪያል ማድሪድ የረጅም ጊዜ የመሪነት በባርሴሎና የጎል ብልጫ ተነጥቷል። ሁለቱም በእኩል ሰባ አምስት ነጥብ ሲገኙ ባርሴሎና ስልሳ ስምንት ሪያል ማድሪድ አርባ ስምንት ጎል አላቸው። ኮከብ ጎል አግቢነቱን ሊዮኔል ሜሲ በሰላሳ አንድ ሲመራ የቡድን ጓደኛው ሉዊስ ሱዋሬዝም ሀያ አራት ሁለተኛ ሆኖ ይከተለዋል። በእንግሊዝ ፕሪሚየር ሊግ የኤፍ ኤ ካፕ የማህበረሰብ ዋንጫ የፍጻሜ ተጋጣሚዎች ታውቀዋል። ቼልሲና አርሰናል ተጋጣሚዎቻቸውን አሸንፈው በእንግሊዝ ማህበረሰብ የፍጻሜ ዋንጫ መሳሳቸውን አረጋግጠዋል። በእኔ በኩል ያለው ይኸው ነው ሰለሞን አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። የምሽቱን ዝግጅት በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።